ሰላም ለአእዳ ወኪ እሳተ መለኮት ለገ ሰሳ አውቃፈ ብሩር ወወርቅ ለሰርጋዊ ይሆን ኢሃ ሰሳ ማርያም ንግል ለመካን ህንባበ ከርሳ አንጽህኒ ግዘትየ ለፍትወተ ዓለም እምርብቅሳ በዲበስገየ ኢትንበር ነጊሳ